ዩናይትድ ስቴትስ ውስጥ እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉት ሰዎች ምን አይነት እንደሆኑ ለማወቅ የተደረገው አዲስ ጥናት መካከለኛ ዕድሜያቸው 26 ዓመት፣ 86 ከመቶ ወንዶች፣ የፕሮፓጋንዳን ለማግኘት ለማስፋፋት በአብዛኛው ትዊተርና በሌላ የማህበራዊ የማህበረሰባዊ ሚዲያ የሚጠቀሙ ከመሆናቸው ሌላ ብዙም የሚታወቅ ነገር እንደሌለ ይገልጻል። አይሲስ ኢን አሜሪካ ፍሮም ሪ ዊት ትዊትስ ቶ ራካ አይሲስ በአሜሪካ ከትዊተር ልውውጥ እስከ ራካ በሚል ርዕስ የወጣው ጥናት የጆርጅ ዋሽንግተን ዩኒቨርሲቲ ፕሮግራም ሲሆን አሜሪካ ውስጥ ስላሉት የሱኒ እስላም የሆነውን ጽንፈኛ ቡድን ስለሚደግፉት አነስተኛ ቁጥር ስላላቸው፣ ሆኖም ፈጣን ተግባር ስለሚያከናውኑት አሜሪካውያን ወይም ደግሞ በአሜሪካ ስለሚኖሩት ግለሰቦች ግንዛቤ ለማግኘት ነው። ጥናቱን ያካሄዱት ሰዎች ለስድስት ወራት ያህል የፍርድ ቤት ሰነዶችን የማህበረሰባዊ ሚዲያ ጽሁፎችን የዩናይትድ ስቴትስ ባለስልጣኖች መግለጫዎችን ሲመረምሩ የቆዩ ቢሆንም የጽንፈኛ ቡድን ደጋፊ አሜሪካዊን ለይቶ ለማወቅ እንደተቸገሩ አስገንዝበዋል እዚህ ዩናይትድ ስቴትስ ውስጥ ከአይሲስ ጋር የተሳሰሩ ተግባሮች የሚፈጽሙት ሰዎች በዘር በመደብ በትምህርትና በቤተሰብ ጀርባ ታሪክ እንደሚለያዩ ዘገባው ጠቁሟል ዓላማቸውም የተለያየ እንደሆነ ዘገባው አክሎ ገልጿል።